ሰላም ለእናንተ ይሁን ጋቢና ቪኦኤ ተጀመረ ከአሜሪካ ድምፅ ሶፍትዌር አርሎ ተማር ወደ 26 ሚሊዮን ጓደኞች ነበር ማስ ቴስት አድርጉት ፍሪ ዴሊቨሪ ሰርቪስ እሰጣቸዋለሁና አፑን በዛው እንድትሞክሩልኝ ነው ብዬ ልኬበና ኦርደር ለማድረግ የሞከረ አንድም ሰው አለ። አሁን ደግሞ የሰማ ነው በረከት ታደሰን ነው። ሰዎች የቤት አስቤዛ በስልካቸው በኩል የሚገበያዩበትን መተግበሪያ አዘጋጀው ወጣት ነው፣ የምሽት እንግዳችን ነው። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለው። ኤልያስ አስማረ ቅንብሩን ያከናውናል። ስመኝሸቆይ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናመሻችሁ። በቤኒሻንጉል ጉምዝ ክልል መተከል ዞን ድባጤ ወረዳ በቁርቃና ዳሊቲ ቀበሌ በታጣቂዎች የተገደሉ ሰዎች ሥርዓተ ቀብር ዛሬ መፈጸሙን በስነ ስርዓቱ ላይ የነበሩ የአይን እማኞች ለአሜሪካ ድምፅ አረጋግጠዋል። በአካባቢው በአሁኑ ሰዓት ተጨማሪ የጸጥታ ኃይል በመግባቱ አንጻራዊ ሰላም ቢኖርም በተፈናቃዮች ላይ ከባድ ፍርሃት መኖሩን ተፈናቃዮች ገልጸዋል። ተጨማሪ ጥቃት በመፍራት ከአስር ጎጦች ፈልሰው ወደ ጋሊሴ የምትባል ከተማ ተሰደው የሚገኙት ሰዎች የሚበሉት ምግብ ማጣታቸውንና ከመንግስት በኩል የቀረበ ምንም ነገር እንደሌለ ተናግረዋል። ዘገባው የአስቴር ምስጋናው ነው። በኮንሶ ዞን ሰገን ወረዳ በድጋሚ በተቀሰቀሰ ግጭት ሲቪሎች መገደላቸውን እና በውል ቁጥራቸው ያልተገለጹ ቤቶች መቃጠላቸውን የወረዳው አስተዳደር አስታወቀ። በዚህም ባለፉት ሁለት ቀናት ውስጥ በኮንሶ ብቻ ሰባት ሲቪሎች መገደላቸውን የወረዳው አስተዳዳሪ አቶ ከተማ ገልቦ ለአሜሪካ ድምጽ ተናግረዋል። አያሌ ንብረት ወድሟል፣ ቁጥራቸው ገና ያልተጣራ በርካታ ቤቶችም ተቃጥለዋል ብለዋል። የሰገን አስተዳዳሪዎች ግጭቱ እንደገና የተቀሰቀሰው የራሳቸውን አስተዳደራዊ መዋቅር ለመፍጠር በሚፈልጉና ከደራሼ ወረዳ በተውጣጡ አካላት ነው ሲሉ ከሰዋል። ሁከቱ ከደራሼ ወረዳ ጋር አይገናኝም ያሉት የደራሼ አስተዳዳሪ አቶ አመኑ ቦጋለ በበኩላቸው ይልቁንስ በሁከቱ የተነሳ ከሰገን ዙሪያ ወረዳ የተፈናቀሉ ከ25 ሺህ በላይ ዜጎችን አስጠልለናል ማለታቸውን የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የላከው ዘገባ ያመለክታል። በዲሞክራቲክ ፓርቲ በላይነት ስር ያለው የዩናይትድ ስቴትስ ምክር ቤት ትላንትና ረቡዕ ፕሬዚዳንት ትራምፕ እንዲከሰሱ ወስኗል። በትላንትናው ዕለት የተወካዮች ምክር ቤቱ ካካሄዳቸው ፕሬዚዳንቱ ይከሰሱ አይከሰሱ ክርክር በኋላ የራሳቸው የፕሬዚዳንት ትራምፕ ሪፐብሊካን ፓርቲ አባል የሆኑ አስር እንደራሴዎች እንዲከሰሱ ድምጽ ሰጥተዋል። ፕሬዚዳንት ትራምፕ በሀገሪቱ ታሪክ በአንድ የስልጣን ዘመን እንደዚህ አይነት የመከሰስ ውሳኔ ሁለት ጊዜ የተላለፈባቸው ብቸኛ ፕሬዝዳንት ናቸው። የውሳኔው ምክንያት ፕሬዝዳንቱ ባለፈው ሳምንት ከየክፍለ ግዛቱ ተወካዮች የተገኘውን የምርጫ ውጤት ቆጥሮ ለማጽደቅ ምክር ቤቱ እያካሄደ የነበረውን የማረጋገጫ ሂደት በማደናቀፍና ውጤቱንም በአመፅ ኃይል ለመቀልበስ የማነሳሳት ሙከራ አድርገዋል የሚል ነው። ክሱ የሚመሰረተው በሕግ መወሰኛ ምክር ቤቱ ዳኝነት ሲሆን ምክር ቤቱ ለስራ የሚመለሰው የፊታችን ማክሰኞ በመሆኑ ተመራጩ ፕሬዚዳንት ጆ ባይደንና ምክትላቸው ካ ካሚላ ሃሪስ በመጪ ውረው ጥር አስራ ሁለት ሁለት ሺ አንድ ዓ ም ቃለ መሐላ ፈጽመው ስራ እስከሚጀምሩ ሴናተሮቹ ይህን ጉዳይ ለማየት ላይሰየሙ ይችላሉ ዲሞክራቲክ ፓርቲው ባለፈው ሳምንት በተደረገ የጆርጂያ ግዛት የሴኔት ምርጫ ሁለቱ እጩዎች በማሸነፋቸው ምክንያት በአዲሱ የባይደን አስተዳደር ሴኔቱ በዲሞክራቲክ ፓርቲ የበላይነት እንደሚመራ ተረጋግጧል የአሜሪካው ተመራጭ ፕሬዚዳንት ጆ ባይደን ለኮሮና ቫይረስ የሚሰጠውን ክትባት በፍጥነት ለሕዝብ የሚዳረስበትንና በወረርሽኙ ምክንያት የተዳከመውን ኢኮኖሚ የሚያነቃቃ እቅዳቸውን በዛሬው እለት ይፋ ያደርጋሉ ተብሎ እየተጠበቀ ነው። ባይደን ጥር አስራ ሶስት ስልጣን ከተረከቡ በኋላ በመጀመሪያዎቹ አንድ መቶ ቀናት ውስጥ አንድ መቶ ሚሊየን የኮሮና ቫይረስ ክትባት እንዲሰጥ የማድረግ እቅድ ይዘዋል። ይህ እቅዳቸው ክትባቱን ለማዳረስ ለሚደረገው ዘመቻ የሚውል ገንዘብንም ያጠቃልላል። በተጨማሪም ለአሜሪካን ነዋሪዎች በቀጥታ የሚሰጥ አዲስ የገንዘብ ድጎማ በእቅዳቸው ውስጥ የተካተተ መሆኑም ተገልጿል። ቀደም ሲል ተፈቅዶ የነበረው የገንዘብ ድጎማ ክፍያው ምን ያክል መሆን እንዳለበት መስማማት ላይ ባለመደረሱ መዘግየቱ ይታወሳል። ቤልጅየም ውስጥ በአንድ ጥቁር ሞት ምክንያት በተነሳ ተቃውሞ 116 ሰዎች በቁጥጥር ስር ውለዋል። በፖሊስ ቁጥጥር ስር እንዳለ ራሱን ስቶ በሞተው ወጣት ጥቁር ምክንያት የተለያዩ ተቃውሞች እየታዩ ሲሆን፣ ዛሬም ብራስልስ ውስጥ 500 የሚሆኑ ሰልፈኞች አደባባይ ወጥተዋል። ተቃዋሚዎቹ ሰልፈኞች የተለያዩ ቁሳቁስ በመወርወር እሳት በማስነሳት መንገዶችን በመዝጋት እና የፖሊስ ተሽከርካሪዎችን በመጉዳት ሁከት አስነስተዋል ሲል ፖሊስ ከሷል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስምንሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። አስተያየትና ሐሳቦቻችሁን በማኅበራዊ መገናኛ ገጾቻችን በኩል አድርሱን። በፌስቡክና ትዊተር ቪኦኤ አማሐሪግ መገኛችን። ወደ ቀዳሚው ዘገባ እናምራ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም በእጅጉ በረከት ታደሰ የቴክኖሎጂ ባለሙያ ሲሆን አስቤዛ የተሰኘ የስልክ መተግበሪያ ፈጣሪም ነው። አስቤዛ ዶት ኮም ሰዎች የሚፈልጓቸውን እቃዎች ለአማራጭ ከቀረቡ ሻጮች መተግበሪያውን በመጠቀም የሚገዙበትና እቤታቸው ድረስ እንዲመጣላቸው የሚያደርጉበት ነው። ኤደን ገረመው ከበረከት ታደሰ ጋር የነበራትን ቆይታ እንደሚከተለው አጠናቅረዋለች። በረከት ታደሰ ራሱን የሚያስተዋውቀው የሶፍትዌር ባለሙያ በማለት ነው። ለአስር ዓመታትም በዚህ ዙሪያ የሰራ ሲሆን ከሰራቸው የስልክ መተግበሪያዎች አንዱ የሆነው አስቤዛ ዶት ኮም አሁን ላይ የሙሉ ጊዜ ስራ ሆኗል። በረከት የአስቤዛን መተግበሪያ አጀማመር እንዲህ ያስታውሳል። አሳቡ በመጀመሪያ የመጣልኝ የዛሬ አምስት ዓመት አካባቢ የመጀመሪያ ልጃችን ስትወለድ፣ አንድ ፕሮጀክት በጣም ቢዚ የሚያደርገኝ ፕሮጀክት ነበር። ቢሮ የሚያስችለኝ እና ገበያ ምናምን ጊዜ የነበሩ ገዛው እና ቢሮ ሆኛ ግን ኦልሞስት ቀን የተላኩት ነገር ሳልገዛ ይመሻል፣ ሱቅም ይዘጋል፣ እቤት እገባለሁ እና እሱ በጣም በቃ ተደጋገመ እና ዊሽ አደረኩኝ። በቃ ቢሮ የምፈልገውን ሊስት አውቄ ቢሮ ቢያመጡልኝ ተመኘሁ። ያኔ የዛን ታይም ዲሊቨር አዲስ የሚባል አዲስ ቢዝነስ ተጀምሯል። ግሮሰሪ ሳይሆን ምግቦች ከሬስቶራንት የሚያመጡ እና በዚህ ስለነበርኩኝ በደምብ የምጠቀመው ሰርቪስ ነበር እና እንደዚህ ማለት ነገር ሊኖር ይችላል ብዬ ሰርች አደረኩ ኢንተርኔት ላይ ፈልጌ የለም አዲስ አበባ ውስጥ ከዛ እንደኔ ሊቸገር የምችል ሰው ይኖር ብ ያሰብኩኛ ከዛ ስሙ ብዛሆን ይመጣልኝ አስቤዛ ስለሆነ መግዛት የነበረ አስቤዛ አልሞክረውም ኔ አልሞክረው ሀሳብ መጣልኝ። ያን ኔ ጀመር አጀማመሩ እንደዚ። መተግበሪያውን ማስተዋወቅ ከባድ እንደነበረ የሚናገረው በረከት በተለይም መጀመሪያ ላይ ይህን መሰል መተግበሪያን ለማስተዋወቅ ከባድ እንደነበረ እና በአብዛኛውም የውጭ ሀገር ተሞክሮ ያላቸው ሰዎች እንደሚደፍሩት ገልጾ አሁን ላይ እየተሻሻለ ነው ይላል። ያኔ የነበሩት አበሾች ቢያዙም በተለይ ውጭ ሀገር ኖረው የመጡ ሰርቪስ የሚያውቁ ነበሩ። ልክ የአበሻ አብዛኛው ማዘዝ ጀምሮ ልክ ከኮሮና በኋላ ነው። ኮሮና ያው ጥሩ አድቫንቴጅ የሰጠው ሰው ለሴፍቲ ሲል ኦርደር ማረግ ጀመረ። ማስተዋወቁ ሰው በሪፈረንስ ነው የሚመጣው። አንድ ሰው ከጠቅሞ ሳትስፋይድ ከሆነ ሌላ ሰው እንዲጠቀም ይነገራል። በተለይ ከውጭ ሀገር የሚመጣው ኮሚኒቲ እርስ በርሳቸው በጣም ስለሚነጋገሩ የእነሱ ፕላትፎርም ላይ ሼር ያደርጉታል። በዛ በዛ ነው ብዙ ኦርደር እናገኘ የነበረው። ትረስት ቻሌንጅ ያው ስቲል አለ በጣም አስቸጋሪ አስፔዛ ዶት ኮም የተሰኘው መተግበሪያ የተለያዩ ሱፐር ማርኬቶችንና የክፍያ አማራጮችን እንዳካተተ የሚናገረው በረከት ህብረተሰቡ ቴክኖሎጂን አለመድፈሩና የድረገጽ ገበያን በተመለከተ ወጥ ሕግ አለመኖሩ የራሱ ፈተና አለው ይላል። ቻሌንጅ ያለው አንደኛው ብዙ ሰው ቴክኖሎጂን ላይፎን ኢዚ ለማድረግ መጠቀም እንዳለበት ብዙ ሰው አያውቅም። ኢንተርኔትና ስልክን ብዙ ሰው ማውራት ማሻገር ብዙ ሰው አፕ ዳውንሎድ አድርገው መጠቀም አለመደም እና ትልቅ ቻሌንጅ የሆነብን እሱ ነው። እንደውም አሁን ይሻላል ከበፊት። አሁን ራይድ ትልቅ ብሬክ ትሩ ነው። እሱ እሱ አንድ ቻሌንጅ ነበር። ጨር- ካፑን ጨርሼ በአሁን ሳራይ መጀመሪያ ኢሜል ያደረኩት አብረን ለተማርን ሶፍትዌር፣ አብረን ለተማርን ወደ ሀያ ስድስት ሚሮ ጓደኞቼ ነበር ማስ ሚል አድርጌ ቴስት አድርጉት ፍሪ ዴሊቨሪ ሰርቪስ ሰጣቸዋለሁ እና አቶን በዛው እንድት ሞክሩልኝ ነው ብዬልክ ነበር እና ኦርደር ለማድረግ የሞከረ አንድ ሰው አልነበርም፣ እና በጣም ፈርስት ሬት አስደርጎኝ ነበር። ከዛ በኋላ ብዙ ጊዜ ሰዎች እንዲሞክሩ ሞክሮ ቴስት እንዲያደርጉ ነበርና ሰው ቴስት ለማድረግ ራሱ ቴክኖሎጂን ብዙ አይደፍርም። ቻሌንጅ ነው። ሌላው ግን እዚህ ሀገር ያው ፖሊሲ አለመኖሩ ኦንላይን ቢዝነስ ኮንሰርቱም ብዙ አይታወቅም። አሁን ነው ፓርላማ ገብቶ የዲጂታል ሲግ ኢቨን ሊጸድቅና ወደ ትግበራ ሊገባ ያለው እና ላይሰንስ ኢቨን ላይሰንስ አሁን ኢኮመርስ እንደ ቢዝነስ ላይሰንስ የለውም እና እኛን ጋርድ የሚያደርግ ላይ ከሌሎች እንትኖች እንደዚህ አይነት ቢዝነሶች ሊጠብቅ የሚችል ፖሊሲ የሚወጣም ሕግም የለም እና ኦንላይን ቢዝነስ በጣም የሚገርመው ያው ራሱን የቻለ ካልቸር አለው፣ ራሱን የቻለ ዲስፕሊን አለው እና እሱን ገና እኛ ጋር አልመጣም። እሱም አንዱ ትልቁ በቅርቡ ሰው የሚደረግ ይመስለኛል የአስቤዛ ዶትኮም መስራች በረከት ታደሰ ቴክኖሎጂ ህይወትን የሚያቀል ነገር መሆኑን አስታውሶ የድረገጽ ገበያን ለማስተዋወቅና ህብረተሰቡን ለማዘመን መገናኛ ብዙኃንም ድርሻቸውን መወጣትን እንዳለባቸው ጠቁሟል። ለአሜሪካ ድምጽ ሬዲዮ የደንገረመው ከዋሽንግተን ዲሲ በመደረግ ላይ ባለው የዩጋንዳ ፕሬዚደንታዊ ምርጫ ከ11 እጩዎች መካከል ብቸኛዋ ሴት ናንሲ ከለምቤ ናት። ናንሲ ዩጋንዳ ከዩወሪ ሙሴቬኒ የ34 ዓመት አገዛዝ በኋላ የአመራር ለውጥ ያስፈልጋታል ትላለች። ለዚህ ስራም ተገቢው ሰው እኔ ነኝ ትላለች። የሃሊማ አቱማኒን ዘገባ በመቀጠል እናሰማቸዋለን። ናንሲ ካለምቤ ከአስር ወንድ እጩዎች ጋር የምትፎካከር ብቸኛዋ ሴት የዩጋንዳ ፕሬዝደንታዊ እጩ ናት። እሷ እንደምትለው የሀገሪቱ የጤና ትምህርት፣ መሠረተ ልማትና የሥራ ዕድል ሁኔታ በእጅጉ የተንቀራፈፈ ነው። ለዚህ ደግሞ ተጠያቂ የምታደርጋቸው ከጎርጎሳውያኑ 1986 ዓ ም ጀምሮ በሥልጣን ላይ የሚገኙትን ፕሬዚደንት ዩወሪ ሙሴቬኒን ነው። እሳቸው ከዓመታት በፊት ከስልጣን ያስወገዷቸውን አምባ ገነኖቹን የሚመስል ባህሪ እያሳዩ እንደሆነም ትናገራለች። ሙሴቬኒ ለሀገራቸው ያደረጉት የመጀመሪያው የደግነትና የፍቅር ተግባር ወደ ጫካ ገብቶ ለእኛ ለዩጋንዳውያን ነፃነት መዋጋት እንደሆነ ተናግረዋል። በዚያን ወቅት የስድስት ዓመት ልጅ ነበርኩኝ። በመቀጠል ሊያደርጉት የሚገባው የደግነት ተግባር ደግሞ ስልጣንን በሰላማዊ መንገድ ማስረከብ ሊሆን ይገባ ነበር የሚል የግል አስተያየት አለኝ። ይሁንና ሙሴቬኒ በዩጋንዳ ከፍተኛ ድጋፍ አላቸው። ናንሲ በመጣችበት ቡሶጋ ክልልም ቢሆን እሷ በሙሴቬኒ አገዛዝ ዘመን ኑሯቸው ላልተሻሻሉት ዜጎች ጥሪ ያቅርባለች። በጎርጎሳውያኑ ከ2016 እስከ 2017 በዩጋንዳ ብሔራዊ የቤት ጥናት በቡሶጋ ከሚኖሩ ሰዎች መካከል ሰባ አምስት በመቶ ድሆች ናቸው። ሀገር አቀፉ አማካይ 63 በመቶ ነው። ሙቲሲ አይዳ የናንሲ ካለምቤ ደጋፊ ናቸው። እኛ ባሎቻችን የሞቱብን ልጆቻችንን ብቻችንን የምናሳድግ ሴቶች ነን። ልጆቻችን ትምህርት ቤት ይሄዳሉ። ሆኖም መጪ ዘመናቸውን ለማሻሻል ተጨማሪ ነገር ለማድረግ ተስኖናል። ስለሆነም በዩጋንዳ ለሚገኙ ሴቶች ጥሪ ያቀርባለው አሁን ጊዜው የእኛ ነው። ሴት አፈ ጉባኤ ያለን ፕሬዚዳንታችንም ሴት እንድትሆን እናደርግ። በጎርጎሳውያኑ 1994 ዓ ም ዩጋንዳ ሴት ምክትል ፕሬዚደንት የመረጠች የመጀመሪያዋ አፍሪካዊት ሀገር ሆናለች። ናምሲ ካለምቤ የዩጋንዳ ቁንጮ ኃላፊነትን ለማሸነፍ ከሞከሩ አራት ሴቶች መካከል አንዷ ሆናለች። ይሁንና በጎርጎሳውያኑ 2016 የዓለም አቀፍ ምርጫ ጥናት ይፋ እንዳደረገው ከጥናቱ ተሳታፊዎች መካከል 53 በመቶ የሚሆኑ ዩጋንዳውያን በወንድ ፕሬዚደንት ቢተዳደሩ የበለጠ ደህንነት እንደሚሰማቸው ተናግረዋል። ተንታኞች እንደሚሉት ተንታኞች እንደሚሉት ዩጋንዳውያን የሴት ፕሬዚዳንትነትን ሐሳብ እስኪቀበሉ ጊዜያትን ይወስዳል። ፔሪ አርቲዋ የሴቶች ዴሞክራሲ ጥምረት ዩጋንዳ ኃላፊ ናቸው። የተመረጠው ወንድ ነው፣ ሴት ናት ከሚለው ይልቅ ቁልፉ ነገር ስራቸውን የሚከውኑበት ብቃት ነው። የመምረጥ መብታቸውን ተጠቅመው የመረጣቸውን ሰዎች ሕይወት መቀየር ይችላሉን? ምንም እንኳን አንድም ሴት እጩ የዩጋንዳ ፕሬዚደንት ለመሆን ባትቃረብም ናንሲ ካለምቤግን ዘመቻዋ በትንሹም ቢሆን በአመራር ውስጥ ሊኖር የሚገባውን የእውነተኛ ለውጥ ሐሳብ በሕይወት ያቆያል ብላ ተስፋ አድርጋለች። አድማጮች፣ በመቀጠል ደግሞ ስለ አንድ ባህል እንነግራችኋለን። ቡነ ቀላ ስለተሰኘው ባህላዊ ምግብ አሰራርና አመጋገብ የሚነግረን ናኮር መልካ ነው። የቡና ተክል የጥንት መገኛ ኢትዮጵያ መሆኑን አንዳንድ የታሪክ አጥኚዎች ይናገራሉ። ቡና መቼና በየትኛው ስፍራ ለጥቅም መዋል እንደጀመረ የሚያመላክት ማስረጃ ባይኖርም ኅብረተሰቡ ከጥንት ጀምሮ ለምግብነት መጠጥነትና መድኃኒትነት ሲጠቀምበት እንደቆየ ቡላስሪቃ የተባሉ አጥኚ እንደ ፈረንጆቹ አቆጣጠር በ2011 ለጥናት ባቀረቡት ጽሑፍ ላይ አስፍረዋል። በኦሮሞ ሕዝብ ዘንድ ትልቅ ስፍራ እንደሚሰጠው በጽሁፋቸው ጠቆም ያደረጉት አጥኚው ቡነቀላ ማለትም የተቀላ ቡና በሌላ አገላለጽ ቅቤና ከተለያዩ ቅመሞች ጋር አብሮ እንዲበስል የተደረገው ጫፉ የተቆረጠ ደፍን ቡና ካፌን፣ ስኳር፣ ፋትና ፕሮቲን የተባሉ ንጥረ ነገሮች የበለጸገ ነው ይላሉ። በዚህም ምክንያት የሚያነቃቃና ራብን የሚያስታግስ በመሆኑ የጥንት ረዥም ርቀት ወይም ሲራራ ነጋዴዎች እና በጦርነት ላይ የሚሳተፉ ሰዎች እንደ ስንቅ ይዘውት እንደሚሄዱ አትተዋል። ቡነቀላ በኦሮሞ ሕዝብ ዘንድ በተለይም በምዕራብና ደቡብ ኦሮሚያ እንደሚዘወተር ይነገራል። በዚህ ዙሪያ በስልክ ያነጋገርኳቸው የነቀምቴ ከተማ ነዋሪ እና የባህላዊ ምግብ ቤት ባለቤት እንዲሁም የባህል ምግብ ባለሙያ ወይዘሮ አጌ መንግስቱ የሚሉት አላቸው። ስለ ቡነቀላ ምንነት ከሚያስረዱት ይጀምሩና ስለ አሰራሩም ይገልጻሉ። እናቶች የሚወልዱበት ጊዜ፣ በዓል ጊዜ፣ ልጆች የሚዳሩበት ጊዜ ለክብር እንግዳ የሚቀርብ ምግብ ነው። አሰራሩን በተመለከተ ቡነቀላ ማለት ስሙ ራሱ ጫፉ ይቆረጥና ቂቤ በደንብ እንዲገባበት ስለሚሰራ ነው ቡነቀላ የተባለው እንጂ ሌላ ችግር ያለው እና ጫፍ ይቆረጣል። ድፍን ቡና ነው ወይስ ቀሸሽን ቡና ስለምዬ ድፍኑን ቂቤ እንዲገባበት ጫፍ ጫፉ ይቆረጣል። ለዛ ነው ቡነቀላ የተባለው። በእርጥብ እያለ ወይስ ከደረቀ በኋላ ነው የሚደረገው? በእርጥብ ብዙ ጊዜ ስለማይገኝ ወቅታዊ ስለሆነ በደረቅ ይሰራል። በእርጥብ ጊዜ ደግሞ የበለጠ ይሰራል። በሁለቱም ይሰራል። ቅቤ በቅሜ ታሼ ያልተፈጠረ ዝቁስ በዚህ የተተዘጋጀ ቅቤ ነው። ለምን እራሱ ቅመም አለው። በተገኘ ቅመም አይደለም የሚነበረው የራሱ ቅመም አለው። በዛው ቀምዬ ታሼ እየተጨመረበት በመሸግላ ነው የሚሰራ በሁነ ቀላደስ ሌላ ስራ ይሰራል። ለቡነቅላ ብቻ ተብለው የሚቀመጡት ቅመሞች ምን ምንድን ነው የሚባሉት? ምን ያህል ጊዜ ነው እሳት ላይ የሚቆየው? እሳት ላይ የሚቆየው ለአንድ ሰዓት ይቆያል። ግን ቅመሙን በተመለከተ ትኩሮም አለ የሚሰራ እና ራሱ ቅጠሎቹን እነዚ ቃለጣሉ እያደረግንበት እናቀርባለን። ቡነቀላ ከምን ከምን አይነት ምግቦች ጋር ነው የሚቀርበው? በምን አይነት እቃስ ነው የሚቀርበው? ቡነቀላ ቀላ የሚቀርብበት እቃ ራሱ ከእንጨት የሚሰራ አለው። አሁን ግን የሚሰራ ሰውም ጠፍተዋል። እንጨቱ የሚጠፋ ነው ያለ እንጂ የራሱ የሆነ እቃ አለው። ከዛ ነው የሚቀርበው። ለብቻው ድሮ ሰዎች ለብቻው ቅብ ተጨልፎ ከቡነቀላው ጋር ይሰጣል። ሰው እሱን ይበላል። የአሁኖቹ ቅብ ቅብ እየለዩ እየለዩ ቆሎዋን ብቻ ነው ይበሉ። ከቆሎ ጋር ይቀርባል። አሁን ብዙም ጊዜ ደግሞ እሽ በቆሎ ባለበት ጊዜ ቡነቀላት ከእሽ ቆሎ ቀቅሎ ደግሞ ይቆሉ እና በጣም እሽ ሆነውን ከቡነቀላት ቀላ ጋር ያቀርባሉ። ለምን የዱሮ ሰዎች ጥንካሬ ነው ይበሉ። ግን ለእንግዳ ለባህል ለተለያዩ ነገሮች የሚቀርቡ ከደርስ ቆሎ ጋር እስቲ ምን ይመስላል? ይህንን ባህላዊ ምግብ አዞ በቤት ውስጥም ሆነ

ያቸውዎቹ የባህል ምግብ ባለሙያ የቡነ ቀላ እንዲሁም ሌሎች ባህላዊ ምግቦችን አሰራር የተማሩት ከቤተሰቦቻቸው መሆኑን ገልጸዋል። ሌሎች ሰዎችን ለማስተማር ዝግጁ መሆናቸውንም ጨምረው ተናግረዋል። ወይዘሮ አጌ ብዙ በምሰራ በት ቤት ውስጥ እያዩት በምሰራ ምግብ የሚያሰና እዚም የሀባሁ ባህል አስተምርና ባልወጣበትም ባል በጣም ደስ የሚለኝ ነገር ደግሞ የባህል ምግብ ለመስራት ከሰው ከሚገዛ ጨው በስተቀር ብዙ ነገር በእጃችን ባለ የሚሰራ ቅርጭት በእጃችን አለ፣ ቅቤቶቻችን አለ፣ ቅመሙ በእጃችን አለ። ከፋብሪካ ወጣ የምንለው ብቻ ነው ወደዛ ትውልዱ የምናመላክተው እንመልሶ አምሮ ላይ ብንሰራ ጥሩ ነው እያስላለን። አቶ ችልነት ዋቆያ የኦሮሞ ባህል በተለይም የወለጋ አካባቢ ባህልና ታሪክን ያጠናሉ። ቡነቀላ ለትውልዱ እንዲተላለፍ መሰራት አለበት ያሉትን እንዲህ ገልጸዋል። አሁን አዲሱ ያለ ትውልድ የአያቶችን ባህል ተከትሎ ያለ ስለሆነ ባህሉ እንዳይጠፋ፣ የአመጋገብ ስርዓቱ እንዳይጠፋ፣ የአለባበስ ስርዓቱ እንዳይጠፋ አዲሱ ትውልድ አንደኛ ተጽፎ መቀመጥ አለበት። ሁለተኛ በፊልም ድራማ፣ በተለያዩ ምልክ ህብረተሰቡ መቅረብ አለበት። የተለያዩ ሆቴሎች በዛኛ ቦታዎች ላይ እንደዚህ አይነቱ ባህላዊ ምግቦች መቅረብ አለባቸው። ይሄ ይሄ ነው የታሪኩንና ባህሉን የህብረተሰቡን ባህል አስረዝሞ ሊያቆዩ የሚችልና ህብረተሰቡ ባደገ ቁጥር ባህሉም አብሮ እያደገ ይሄዳል፣ እንዳይጠፋ እንዳይሞት ያደርጋል። ወይዘሮ አጌ እንደሚሉት ከሆነ ቡነቀላን ልክ እንደ ቡና ሌሎችም ደረቅ ምግቦች በተለያዩ መጠን በማሸግ ለገበያ ማቅረብ ይቻላል። በዚህ ዙሪያም እየሰሩ መሆናቸውን ገልጸዋል። አሽጎ መሸጥ ይፈልጋል እንጂ ይቻላል። ለብዙ ጊዜ ይቆያል። ይቻላል። ነገር ግን ማስተማር ይፈልጋል። ከዋጋ ከፍ ነው። ቤተሰቡን ድማር ማድረግ ማስተማር ይፈልጋል እንጂ በዜታ ነገር አታሽጉ። ለብዙ ጊዜ የሚቆይ ምግብ ነው። የማይበላሽ ነው። በብዙ ቅም የተሰራ ነው። አሽጎ መሸጥ ይቻላል። እኛም ንሳለናች ግን አሁኖችን ሰዎች ዞ ይዛሉ አዲስ አበባ በሰርግን ያሉ ካፒቴል ንልካለን ቡናውን ለብቻ ቆሎ ለብቻ፣ ርግን እዛ እያወቁ ወደ በላለቅም ማቅረብ ነው በቃ እንደዚህ እናደረጋለን። እኛም አሁን ግን ማስተማር ያስፈልጋል። በሌላ ጊዜ የባህልና ማህበረሰብ ጥንቅር በወለጋ እንዲሁም በሌሎች ስፍራዎች ስለሚታወቁ ሌሎች የባህላዊ ምግቦችን አሰራር አሰራርና አመጋገብ ስርዓት ይዤ ለመቅረብ እሞክራለሁ። ለአሜሪካ ድምፅ ናኮር መልካም ከም በኮሮና ወረርሽ ምክንያት ከቤታቸው ለመስራት የተገደዱ በሚሊዮኖች የሚቆጠሩ ሰዎች እጅግ ዝቅተኛና በዝባዥ በሆኑ ሁኔታዎች ውስጥ እንደሚሰሩ ዓለም አቀፉ የሠራተኞች ድርጅት አስታውቋል። ዘገባውን ከጄኔቫ ያደረሰችን ሌዛ ሽላይን ናት። ስመኝ ሸውቆየ እንደሚከተለው ታሰማናለች። የኮሮና ቫይረስ ወረርሽኝ ከመከሰቱ በፊት ወደ 260 ሚሊየን የሚጠጉና በዓለም ዙሪያ ተቀጥረው ከሚሰሩ ሰዎች 7.9 ከመቶ የሚሆኑት ከቤታቸው ይሰሩ ነበር። እንደ ዓለም አቀፉ የሰራተኞች ድርጅት ግምት ከሆነ ይህ ቁጥር በከፍተኛ ሁኔታ ጨምሯል። እነዚህ ሰዎች ታዲያ በግላቸው ከቤት ሆነው በመስራታቸው የሚያጋጥሟቸው ችግሮች በአብዛኛው እይታ ውስጥ አይገቡም። ያለም አቀፉ ድርጅት ያወጣው ሪፖርት እንደሚያመለክተው ደግሞ በተለይ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ከቤት ሆነው የሚሰሩ ሰራተኞች የበለጠ ስጋት ውስጥ እንደሆኑ ያሳያል። በዓለም አቀፉ የሰራተኞች ድርጅት ዋና የኢኮኖሚ ባለሙያና የዚህ ጥናት ሪፖርት ጸሐፊ የሆኑት ጄን በርግ ለአሜሪካ ድምጽ ሲናገሩ በተለምዶ በባህላዊው የፋብሪካ አምራች ድርጅቶች ውስጥ የሚሰሩ ሰዎች በአብዛኛው ከግምት ውስጥ እንደማይገቡና በቀላሉ እንደሚበዘበዙ ይገልጻሉ። እነዚህ ሰዎች ለማህበረሰብ ደህንነት የሚሰጥ ከለላ አያገኙም። በአብዛኛውም ከስራ ደህንነትና ከጤና ስጋት ጋር በተያያዙ ጉዳዮች ይሰቃያሉ። አንዳንዶቹ እንደውም ለጡንቻና ለቆዳ በሽታ ለሚያጋልጡ ለደህንነት አስጊ የሆኑ የስራ መደቦች ላይ ይሰራሉ። የሚያገኙትም ከዝቅተኛው የክፍያ ደረጃ ያነሰ ነው። የስራ ሰዓታቸውም የተወሰነ አይደለም። አንዳንድ ጊዜ በጣም በስራ ይወጠራሉ፣ ሌላ ጊዜ ደግሞ ስራ አይኖርም። ስለዚህ ያለመረጋጋት ችግርም አለ። ሪፖርቱ እንደ አውሮፓና ሰሜን አሜሪካ በመሳሰሉ ያደጉ ሀገሮች በሚገኙባቸው የዓለማችን ክፍል ደግሞ ከቤታቸው ሆነው የሚሰሩ ሙያተኞች ቁጥር ከጊዜ ወደ ጊዜ እየጨመረ እንደሄደ ይጠቁማል። ሰራተኞቹ በአብዛኛው ስልክና በቤት ውስጥ የሚኖር በይነ መረብን ወይም ኢንተርኔትን በመጠቀም የሚሰሩ ናቸው። ነገር ግን እነዚህ ከቤታቸው ሆነው የሚሰሩ ሰራተኞች ሁኔታ አብዛኛውን ጊዜ ውጪ ወጥተው ከሚሰሩትም የባሰ ከባድ እንደሚሆን በርግ ይናገራሉ። ከቤት ለብቻ ተሆኖ ሲሰራ ከሰው የመነጠልና የብቸኝነት ችግር ያመጣል። ቢሮ ተቀምጦ መስራት የለመደ ሰው ቢሆን እንኳን ከጊዜ ወደ ጊዜ የስራ ሁኔታ እየተበላሸ ሊሄድ ይችላል። በዛ ላይ ያ ሰው ከቤት ስለሚሰራ የሰራተኞች ማህበር አባል ሊሆን አይችልም። ስለዚህ በስራ ወቅት የሚያጋጥሙ ችግሮች ዙሪያ ለበላይ አመራሮች ድምፅ የማሰማትም ሆነ የመነጋገር እድሉ አናሳ ይሆናል ማለት ነው። የዓለም አቀፉ ሰራተኞች ድርጅት ያወጣው ሪፖርት ከፍተኛ እውቀት ያላቸው ሙያተኞች በአማካይ ቢሮ ውስጥ ከሚሰሩ ሰዎች ያነሰ ክፍያ እንደሚያገኙም ያመለክታል። ለምሳሌ በብሪታንያ ከቤታቸው በርቀት ሆነው የሚሰሩ ሰዎች ቢሮ ተቀምጠው ከሚሰሩት በ13 ከመቶ ያነሰ ክፍያ ያገኛሉ። በተመሳሳይ በአሜሪካ ያሉ ሰራተኞች የሚያገኙት ክፍያ በ22 ከመቶ በህንድ ደግሞ በ50 ከመቶ ያነሰ ነው። ከቤት ሆኖ የመስራት ባህል የኮቪድ-19 ወረርሽኝ ካበቃ በኋላም ሊቀጥል እንደሚችል የዓለም አቀፉ ሰራተኞች ድርጅት ይገምታል። ስለዚህ ከቤት ለሚሰሩ ሰዎች የተሻለ ከለላ የሚሰጡ ሕጎች ሊወጡ ይገባል ይላል። ከቤታቸው ሆነው የሚሰሩ ሰዎች የሚመዘገቡበትና የስራ ሁኔታቸው ክትትል የሚደረግበት ስርዓት እንዲዘረጋም ይመክራል። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ Caffeine Fairfax, Virginia. አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ዝዩን በመስተንግደው ኤልያስ አስማሪ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።